ዩኒቨርሲቲው ጥር 26 ቀን 2011 ዓ ም ለዶክተር ሂሩት ወልደማርያም፣ ለዶክተር ምሩጽ ግደይ፣ ለዶክተር ሀጎስ አሸናፊ፣ ለዶክተር ተፈሪ ገድፍ ለዶክተር ጌታቸው አሸናፊና ለዶክተር ምረራ ጉዲና የሙሉ ፕሮፌሰርነት ማዕረግ ሰጥቷል። ግለሰቦቹ በአራት ዋና ዋና መስፈርቶች ተመዝነው ማዕረጉን እንዳገኙም ለዲደብሊው የተናገሩት የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጣሰው ወልደሃና አስተማሪዎቹ በየጊዜው ለተማሪዎቹ የሰጡት የመማር ማስተማር ስራ፣ ከዩኒቨርሲቲ ውጭ ያበረከቷቸው የማህበረሰቡ አገልግሎቶችና ሌሎች መስፈርቶች ተደምረው ቢያንስ ለምዘና ከተቀመጠው 120 ከ90 በላይ ማስመዝገብ የሚጠበቅ ሲሆን የምርምር ስራ ላይ የተከናወነ አፈጻጸም ግን ዋናው መሆኑን ጠቅሰዋል አንደኛ የመማር ማስተማር ላይ የሰውየውን ቲችንግ ለርኒንግ ኤፌክትነስ ይለካል ሁለተኛው ደግሞ ስታፉ ለዩኒቨርሲቲው ከመማር ማስተማር ውጭ ያደረገው አስተዋጽኦ በተለያዩ ኮሚቴዎች ሶስተኛ ደግሞ በምርምር እና ህትመት ያበረከተው አስተዋጽኦ ይህ ነው ዋናው በአብዛኛው ስታፍ የሚያዘገየው ሶስተኛ ምርምር ዩኒቨርሲቲው በአመት ሁለት ጊዜ የፕሮፌሰርነት ማድረግ ይሰጣል ይሁን እንጂ ሂደቱ ከፍተኛ ማጣራት የሚከናወንበት በመሆኑ ረጅም ጊዜ እንደሚፈጅ የዩኒቨርሲቲው ፕሬዚዳንት ተናግረዋል። በአመት ሁለት ጊዜ እንሰጣለን እና እንዲያውም የዘንድሮ ትንሽ ነው። ባለፈው አመትም አንድ ጊዜ ሰባት፣ አንድ ጊዜ አምስት እንደዚህ ይሰጥ ነዋል እና እንደደረሰው ነው እንደ አፕላይ እንዳደረገው እና የሙሉ ፕሮፌሰርነት ማድረግ ካገኙት መካከል ፕሮፌሰር ተፈሪ ገድፍ የመጀመሪያና ሁለተኛ ዲግሪያቸውን በፋርማሲ ትምህርት ከአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪያቸውን ደግሞ በፋርማሲ ከጀርመን ሀገር ያገኙ ሲሆን ከ20 በላይ ጥናታዊ ጽሁፎችን በማከናወንም ከ121456 14 ነጥብ አስመዝግበዋል። ፕሮፌሰር ሀጎስ አሸናፊ የእንስሳት ሕክምና ዲግሪያቸውንና የሁለተኛ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ እንዲሁም የዶክትሬት ዲግሪያቸውን ቤልጅየም አግኝተዋል። 94.6% በማምጣትም ማዕረጉን አግኝተዋል። የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደ ማርያምም የመጀመሪያ ሁለተኛና የዶክትሬት ዲግሪያቸውን በቋንቋና ጥናት ከአዲስ አበባ ዩኒቨርሲቲ አግኝተዋል። ፕሮፌሰር ሂሩት አሁን የከፍተኛ ትምህርት ሚኒስትር ነው፣ ግን እኛ ጋር ይሰሩ ስለነበረ በአሁን ሰዓትም እኛ ጋር ባልደረባ ናቸው። ያስተምራሉ፣ አድቫይዝ ያደርጋሉ። ግን ይሄ ፕሮሞሽናቸው ከተጀመረ ቆይቷል። ወደ ሶስት አመት ሆናል። በተለያየ ምክንያት ሳይሟላ ቅርቶ አሁን ባሉ በአንድ ሰው ካመለከተ በዩኒቨርሲቲ ቢወጣ እንኳ ፕሮሰስ ይሆንለታል። ፕሮሰስ ይሆንለታል። ስለዚህ የእሳቸው ነው። ሚኒስትሯ ፕሮፌሰር ምሩጽ ግደይ፣ ፕሮፌሰር ጌታቸው አሰፋና ፕሮፌሰር ምረራ ጉዲናም የሙሉ ፕሮፌሰርነት ማድረግ ያገኙ ሲሆን አንዳንዶች ላይ የተገቢነት ጥያቄ እየተነሳ ነው ተብሎ የተጠየቁት የዩኒቨርሲቲው ፕሬዚዳንት ይህንን መልሰዋል። የማይገባው ሰው በፍጹም ሊያገኛቸው ብዙ ጊዜ የሚፈጅ ግድም ለዛ ነው እና ፕሮፌሰር ምረራ የሰጠናቸውንም እንዲሁ ስለሚገባቸው ነው። እሳቸው አሁን ከሁለት ሺህ አስራ ሦስት በፊት በነበረው ህግ መሰረት ነው። አሁን የእሳቸው ምክንያቱም ያመለከቱት ሁለት ሺ ዘጠኝ ነበረ። ግን እሳቸው አዲስ አበባ ዩኒቨርሲቲ ኮንትራታቸው ከመቋረጡ በፊት አያሟሉም ነበረ፣ በወቅቱ ሊያገኙ አልቻሉም ነበረ። አሁን ግን የመጽሐፍ መገምገቢያ እንዲ ጋይድላይን ዩኒቨርሲቲ ስላወጣ እነዛ አምስትና የመጽሐፍ ደግሞ ሶስት ቻፕተሮች ሂደው ተደምረው ሲክስ ፖይንት ፋይቭ ፐብሊኬሽን ፖይንት አግኝተው ከሚገባው ስድስት በላይ ስላገኙ ይህን ፕሮፌሰርሽፕ ሰጥተናቸዋል። ና አይገባቸውም ነበር የሚለው አግባብ አይደለም። አዲስ አበባ ዩኒቨርሲቲ በመጪው ግንቦት አጋማሽ የሴኔቱን ስብሰባ ተከትሎም ተጨማሪ የሊቀጠበብትነት ወይም የፕሮፌሰርነት ማድረግ እንደሚሰጥ የዩኒቨርሲቲው ፕሬዝዳንት ፕሮፌሰር ጣሰው ወልዳሃና ለዲደብሊው ተናግረዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ